የላይኛው ገጽ ሽፋኖ የኢትዮጵያ ካርታ እንደ ቅርጫ ስጋ ሲከፋፈል ያሳያል። ስጋውን በቢላ የሚጎምዱ ኢትዮጵያዊ ቀለም ያላቸው እጆች ሲሆኑ፣ ሁለት የነጭ እጆች ደግሞ ሙዳ ስጋ ለመውሰድ አሰፍስፈው ይታያሉ። በኢንጂነር ዘለቀረዴ መጽሐፍ የመሳፍንታዊ ስርዓት አስተሳሰቡ ግለኝነትና ለየራሱ ስልጣን ይዞ መቀጠል ማለት ነው። አንድ የሆነች ሀገር መመስረት፣ አንድ የሆነ ህዝብ ማምጣት ደግሞ ፈቃደኞችም ሊሆኑ አይችሉም። ለምን? ሁሉም መሪ መሆን ስላለበት ማለት ነው። ኢህአዴግ ራሱ መሳፍንታዊ አመለካከት ነው። ለምን? እሱ ብቻውን ጎልቶ መውጣት ነው የሚፈልገው። ወደ ተቃዋሚዎች ሄድ፣ ተቃዋሚውም መሳፍንት ነው። ለነጻነት የሚታገል ብቻ ከሆነ ምንድን ነው የሚሆነው? ነጻነት አንዲት ነች። ሁሉም አንድ ሆኖ ኢህአዴግን አስወግዶ ነፃ የሆነች ሀገር መመስረት ይችላል። ዴሞክራሲያዊ የተጠበቀ የበለጸገባት ሀገር ለመስራት ለመፍጠር ከሆነ አርባና ሀምሳ ፖለቲካ ድርጅት መሆን አያስፈልግም። ይሄ መሳፈንታዊ አሳሰብ ከዛ የመጣው ተቃዋሚዎች ስላለ ነው። ወደ ዳያስፖራ ውስጥ ትመለክ ስትሄድም መሳፍንታዊ አመለካከት አለ። መሳፍንታዊ አመለካከት በዛን ጊዜ ቢጠፋም ስርዓቱ ተወግዶ በሌላ ስርዓት ቢተካም አስተሳሰቡ ግን እየቀጠለ ያለ ለመሆኑ ለማመልከት ነው። በመሳፍንታዊ አስተሳሰብ ተደቁሰዋል ብለው ከዘረዘሯቸው ተቋሞችና ሙያዎች ጋዜጠኝነቱም አልቀራ ጋዜጠኞችን ስትመለከት አብዛኛው ጋዜጠኛ መሳፍንት ነው ማለት ትችላለህ። መሳፍንታዊ አመለካከት ተጸናውቶታል። የመንግስት ጋዜጠኛ መንግስት ተሳስቶ ስህተት የሚሰራ አይመስለውም። በቃ መንግስት ወርቅ ያዘንባል ብሎ ነው የሚያቀርብልህ። ወደ ግል ስትሄድ ደግሞ በተቃራኒ ያለው ደግሞ መንግስት ተሳስቶ ጥሩ ይሰራ ብሎ አያስብም። ይሄ አመለካከት ካልፈረሰ በስተቀር ኢትዮጵያ የምትባለው ሀገር አትገኝም። ከያኒዋ ጥንታዊት ኢትዮጵያ ታሪኮች አንኳር አንኳሩን በማስነበብ የሚጀምረው መጽሐፉ በአገሪቱ እየተፈጠሩ ያሉ መከፋፈሎችና ግጭቶች የቋንቋ ወይም የጎሳ ፌዴራሊዝም ውጤቶች መሆናቸውን አስረግጦ ይናገራል። የተለያዩ የመፍትሄ ሀሳቦችም ተዘርዝሯል። ከዚህ ልንወጣ የምንችለው አንደኛው መንግስት ከመሳፍን ተመሳሰብ መውጣት መቻል አለበት። እቺ ሀገር የእሱ ብቻ አይደለችም፣ የሁሉም ሀገር መሆኗን ማመን ነው አንደኛው። ስለዚህ ይሄንን ካመነ መንግስት ምን ያደርጋል? የሌሎችን መብት ያከብርላቸዋል። የመደራጀት በነፃ የመጻፍ የመናገር፣ የመሰብሰብን ያኔ ያለምንም ተጽዕኖ ያከብርላቸዋል። አንድ ነው። ሁለተኛው ደግሞ ተቃዋሚዎች ራሳቸውን ችለው መቆም መቻል አለባቸው ነው። ለምሳሌ ተቃዋሚዎች ዶዘር ነው መሆን ያለባቸው። ዶዘር በሰራው መንገድ ላይ አይሄድም፣ ተጭኖ ነው የሚያልፈው። አሁን ያለው ተቃዋሚ እሱ ዲሞክራሲውን አምጥቶ እሱ ደግሞ መሪ መሆን ይፈልጋል። ይሄ አይደለም፣ ከዚህ መውጣት ነው ያለበት ተቃዋሚው። ሁለተኛ በሌላ መመራት የለበትም፣ እራሱን ችሎ መምራት አለበት፣ ህዝብን አደራጅቶ። በሶስተኛ ደረጃ ደግሞ የፍትህ አካላት የፍትህ አካላት በሁለት እግራቸው መቆም አለባቸው ከጎረቤት ኬንያ ከአሜሪካ ራቀ ካሉት መማር አለባቸው። ሶስተኛው ጋዜጠኞችን ነው ያየሁት። ጋዜጠኛ ብሎ ነፃ ውጭ የለም ጋዜጠኛ ብሎ ባላንስ ነው። በቃ ጋዜጠኛ የሁለቱን ነገር ይመለከታል፣ ባላንስ ያደርጋል። በዛ መልኩ ከተቃዋሚውም ይሁን ከሌላውም አካል ይሁን ከመንግስትም ከተቀጠረበትም ይሁን ያንን ለሆዱ ሳይሆን ለአእምሮ ማደር አለበት የሚል ነው ያቀረብኩት። በመጨረሻ ላይ ቤተሰብ ነው ነው ያቀረብኩት። እኛ ገር ያሉት እናቶች ስትመለከት አብዛኛዎቹ ሞግዚቶች ናቸው ማለት ትችላለህ። አንደኛ የሚወልዷቸው አሜሪካ ሄደው ነው። አሜሪካ ተወልደው መጥተው ኢትዮጵያ ሁን ይሉታል። ሲጀመር ልጁን እኮ ዜግነቱን ገፈውታል። ወላጆች ኃላፊነት አለው ያለባቸው ኢትዮጵያን ኢትዮጵያ ለማድረግ የወላጅ የጋዜጠኛ የፍትህ አካላት የመንግስትና የተቃዋሚዎች አጠቃላይ የእያንዳንዱ ዜጋ ውጤት መሆን አለበት። ይሄ ካልሆነ እችል ኢትዮጵያ ከእጃችን ትጠፋለች፣ ተመልሰን አናገኛትም የሚል ነው። መጽሐፉ ለገበያ ከዋለ ጥቂት ቀናት ቢያስቆጥርም እስካሁን ሟርተኛ የሚል ሽሙጥን ጨምሮ በርካታ ገንቢ አስተያየቶችን እየተቀበሉ እንደሆነ ኢንጂነር ዘለቀ አክለው ገልጸዋል። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።